ባለፈው ታህሳስ 22 ቀን 2016 ዓመተ ምህረት ወይም በያዝነው የፈረንጆች ዓመት በመጀመሪያው ቀን ኢትዮጵያ 20 ኪሎ ሜትር የሚደርስ የባህር ዳርቻ ከሶማሊላንድ በሊዝ ለመያዝ ስምምነት መፈራረሟ ሶማሊላንድን እንደራሷ ግዛት ከምትቆጥራት ሶማሊያ ጋራ ቅራኔ ውስጥ ከቷታል። ኢትዮጵያ ይህን ችሮታ ለመመለስ ከሶማሊያ ተገንጥላ ራሷን ለምታስተዳድረው ሶማሊላንድ ነጻ ሀገር ስለመሆኗ እውቅና ለመስጠት ተስማምታ ነበር ተብሏል። ሞቃዲሹ ስምምነቱ ሕገ ወጥ ነው በማለት በሀገሪቱ ይገኙ የነበሩትን የኢትዮጵያ አምባሳደር እንዲወጡ አድርጋለች። በዛች ሀገር ከእስላማዊ አማጺያን ጋር ለሚደረገው ፍልሚያ እገዛ በማድረግ ላይ ያሉትን የኢትዮጵያ ወታደሮችንም ለማስወጣት ዘታለች። የሶማሊያና የኢትዮጵያ የውጭ ጉዳይ ሚኒስትሮች በፊዳን አስተናጋጅነት ባለፈው ወር አንካራ ላይ ለመጀመሪያው ዙር ውይይት ተገናኝተው ነበር። ባለፈው ቅዳሜ አዲስ አበባ ላይ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የነበሩት የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን ሁለተኛው ዙር ውይይት በመጪው ሳምንት እንደሚካሄድ ዛሬ ኢስታንቡል ላይ በሰጡት ጋዜጣዊ መግለጫ አስታውቀዋል። ከጠቅላይ ሚኒስትር አብይ አህመድ ጋራ በዝርዝር ጉዳዮች ላይ እንደተነጋገሩ የገለጹት ፊዳን ኢትዮጵያ የሶማሊያን የድንበር እና የፖለቲካ ሉዓላዊነት እስካከበረች ድረስ በሶማሊያ በኩል የባህር በር ተጠቃሚ ትሆናለች። ይህም በኢትዮጵያና በሶማሊያ መካከል ያለውን ውጥረት መፍትሄ ይሰጣል ብለዋል። ቱርክ የሶማሊያ መንግስት የቅርብ አጋር ሆናለች። ትምህርት ቤቶችን፣ ሆስፒታሎችን፣ ወታደራዊ ሰፈሮችን እና ሌሎችንም መሠረተ ልማቶች ገንብታለች። ከሰባት ዓመታት በፊትም ሁለቱ ሀገራት የወታደራዊና የኢኮኖሚ ትብብሮችን ተፈራርመዋል። ከሮይተርስ ለተገኘው ዘገባ እንግዳወልደ ነኝ፣ ዋሽንግተን ዲሲ።